በአዲስ አበባ ከተማ ተካሂዷል ባለው የመሬት ወረራና የጋራ መኖሪያ ቤቶች ዝርፊያ ከፍተኛ የመንግስት ባለስልጣናት እንደተሳተፉበት በጥናት ማረጋገጡን ኢዜማ አስታወቀ። ለናሙና ያህል ጥናት በተካሄደባቸው አምስት ክፍለ ከተሞች ብቻ ከ200 ሺህ ካሬ ሜትር በላይ ስፋት ያለው ቦታ በህገ ወጥ መንገድ መያዙንም ገለጸ። የወንጀል ይጣራልን አቤቱታውንም ለሚመለከታቸው የመንግስት አካላት አስከባለሁ ብሏል። መለስካቸው አመሃ የዘገባውን ዝርዝር ያሰማናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ትናንት አመሻሹ ላይ ይፋ ባደረገው ጥናት በአዲስ አበባ ከተማ ታይቶ በማይታወቅ መጠንና ስፋት ባለው ሁኔታ ግልጽ የመሬት ወረራና ህገወጥ የጋራ መኖሪያ ቤቶች እንዳለ አስታወቀ። ፓርቲው ይህን ጥናት ለማድረግ የገፋፉትን ምክንያቶች ሲዘረዝር የመንግስት የስራ ኃላፊዎች የግልና የመንግስት መገናኛ ብዙሀን ተቋማት፣ የተለያዩ የማህበረሰብ አንቂዎች፣ እንዲሁም በጉዳዩ ላይ ሙያዊ ጥናት ያካሄዱ ተመራማሪዎች ይህን ህገወጥ ድርጊት ሲያጋልጡ መቆየታቸውን ያስታውሳል። ከዚያም አልፎ የፓርቲ አባላት ተጨባጭ ጥቆማዎችን እንዳመጡ የሚያስረዳና ከአንድ ወር በላይ የፈጀ ጥናት ማካሄዱን ጠቁሟል። በመጨረሻ ላይ በእርግጥም የመሬት ወረራውና ህገ ወጥ የጋራ መኖሪያ ቤቶች እንደተፈጸመ በተጨባጭ ማስረጃዎች ማረጋገጡንም የፓርቲው ጥናት ይዘረዝራል። በመሬት ወረራው ማን ነው ዋናው ተዋናይ ለሚለውም ምላሹን ይሰጣል። አቶ ዋሲሁን ተስፋይ የኢዜማ የድርጅት ጉዳይ ኃላፊ ለጋዜጠኞች የጥናቱን ዝርዝር አቅርበዋል። በመሬት ወረራ ላይ በግንባር ቀደምትነት ተሳታፊ የነበሩ ሰዎች የቤተሰቦቻችን መሬት ናቸው እና በቂ ካሳ ሳይከፈለን ከቦታው ተነስተናል የሚሉ ግለሰቦች እና ወረራ የተፈጸመባቸው ቦታ አካባቢ የሚገኙ የክፍለ ከተማና የወረዳ ኃላፊዎች እና ፈጻሚዎች በዚህ ሂደት ውስጥ ዋና ተዋንያን የነበሩ ጉዳዩን በማፋጠን ውስጥ ደግሞ ደላሎችም ከፍተኛ ሚና ነበራቸው። ይህ በጠራራ ፀሐይ በተደራጀ መልኩ የተፈጸመ የመሬት ወረራ በመንግስት ስልጣን ላይ ያሉ አመራሮችና የፍትህ አካላት ተጠሪዎች በከፍተኛ ገዛ የተደረገበት ብቻ ሳይሆን እነዚህ አካላትም የጉዳዩ ዋና ተዋናይ እንደነበሩ ጥናቱ አረጋግጧል። ማለት ፓርቲው የመሬት ወረራ ሪዞታ ለማረጋገጥ ከአስሩ የክፍለ ከተሞች ውስጥ ጥናቱን ያካሄደው በአምስቱ ብቻ እንደነበረም ይናገራል። ከዚያም ደግሞ ናሙና ያህል የተመለከታቸው ሀያ አምስት ቦታዎችን ብቻ እንደሆነም ያስረዳል። የመሬት ወረራውን አቶ ዋሲሁን በዝርዝር እንዲህ አብራርተዋል። ይሄ አምስቱ ክፍለ ከተማ ላይ ነው። በክፍለ ከተማ ሲቀመጡ፣ በንፋስ ስልክ ላፍቶ ክፍለ ከተማ 968 ካሬ ሜትር፣ የካ ክፍለ ከተማ ላይ 58 ካሬ ሜትር፣ ቦሌ ክፍለ ከተማ 150 ካሬ ሜትር፣ ኮልፌ ቀራኒዮ 21 100 ካሬ ሜትር በአቃቂ ቃሊቲ 22500 ካሬ ሜትር። ይሄ ማለት በአምስቱ ክፍለ ከተማ ላይ በ25 ቦታዎች ላይ ሳምፕል የተወሰዱ ናቸው። በድምሩ 213900 ካሬ ሜትር በወረራ የተያዙ መሆኑን የጥናት ቡድኑ አረጋግጧል። ይህ ሕገወጥ ድርጊት የተፈጸመበት መልክም የተናጠልና በአጋጣሚ የሚከናወን ሳይሆን የተቀናጀ አሰራርና የተዘረጋ ስርዓት ያለ እንደሚመስልም የጥናቱ ውጤት ያስረዳድ ብለዋል። ተዋ ሲሆን በጥናቱ እንደተረጋገጠው በአዲስ አበባ ከተማ ውስጥ በህገወጥ መንገድ የሚደረጉ የመሬት ወረራዎችና ከህግና አግባብ ውጪ የሚደረጉ የጋራ መኖሪያ ቤቶች እደላ እንዳለ ነው። የመሬት ወረራው በብዙ የከተማ አካባቢዎችና ሰፋፍ መሬቶችን ኢላማ ያደረገ በተናጠል የሚደረግ ሳይሆን በተገናጨ መልኩ የሚፈጸም እንደሆነ በጥናቱ ተረጋግጧል። የጋራ መኖሪያ ቤቶቹን በተመለከተ በከተማዋ ያለውን የመኖሪያ ቤት እጥረትን ለመቅረፍ ታስቦ የተጀመረው የጋራ መኖሪያ ቤት ግንባታ ከታሰበለት ግጤ በጣም ዘግይቶም ችግሩን መቀነስ አለመቻሉ ሳያንስ ቤቶቹን ለመረከብ በህጋዊ መንገድ ተመዝግበው ከአስራ አምስት ዓመት በላይ የቆጠቡ የከተማ ነዋሪዎች ቤት ግንባታዎቹ ያለቁ የጋራ መኖሪያ ቤቶች ላልተመዘገቡና ቁጠባ ላልፈጸሙ ሰዎች ተላልፎ እየተሰጡ መሆኑን በጥናቱ ተደርሶበታል። ይህ ተግባር ሕግ የጣሰ ብቻ ሳይሆን ቋሚ ሕግ አሰራር ለማድረግ በባለስልጣናት ሕግ መሻሩንም ጥናቱ እንዳረጋገጠ የፓርቲው የድርጅት ጉዳይ ኃላፊ ጠቁመዋል። በስልጣን ላይ ያለው የአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤቶችን ለማስተላለፍ የወጣውን መመሪያ በመቀየር በግለሰብ ትእዛዝ ቤቶች በህገወጥ መንገድ ከታለመላቸው ዓላማ ውጭ እንዲሰጡ ምቹ ሁኔታዎቹን መፍጠሩን በጥናቱ ተረጋግጧል። መንግስት የህግ የበላይነትን ለማስከበር የሚያሳየውን ዳተኝነት በዚህ ከቀጠለ አሁን ያለው ችግር ተባብሶ ከተማውን ለማስዋብ እየተሰሩ ያሉ ሥራዎችም አደጋ መጋረጡ የማይቀር ነው። በፓርቲው እምነት ይህ የመሬት ወረራና ህግንና ፍትሐዊነትን ወደ ጎን ያደረገ አሰራር የተፈጸመው በመንግስት መዋቅር ውስጥ ባሉ ባለስልጣናት አማካኝነት ነው። በመግለጫው አባባል እኒህ ባለስልጣናት እጅግ ሲከፋ ቀጥተኛ በሆነ የጥቅም ተጋሪነት ሳያንስ ደግሞ ኃላፊነታቸውን በትክክል ባለመወጣት በተሰጠ ሽፋን የተፈጸመ ነው። ስለሆነም እነዚህ ሰዎች በወንጀል ጭምር መጠየቅ እንዳለባቸው የፓርቲው እምነት መሆኑን ይገልጻል። በመጨረሻም ፓርቲው መደረግ አለበት ያለውንና እሱም ማድረግ የሚችለውን አሳውቋል። አቶ ዋሴውን ተስፋዬ እስከዛሬ በነበረው ስርዓት እንደሚደረገው በስልጣናቸው ያልአግባብ የተጠቀሙና ስልጣናቸውን ለግድል ጥቅማቸው ወይም የፖለቲካ ትርፍ ለማግኘት የተጠቀሙ ባለስልጣናት ከቦታው ገለል በመደረግ ወደ ሌላ ስልጣን የሚዛወሩበት ሳይሆን ላደረሱት ጉዳትና ለፈጸሙት ወንጀል በህግ አግባብ የሚጠየቁበት ስርዓት ሊበጅ ይገባል። ይህ ሚና በዋነኝነት ሊወጡ በሚገባቸው ደግሞ በገለልተኝነት ሊዋቅሩ የሚገባቸው የፍትህ ተቋማት ናቸው። ተቋማቶቻችን ኃላፊነታቸውን በተገቢ ሁኔታ እንዲወጡ ለመገፋፋትም፣ እንዲሁም አቅማቸውንና ገለልተኝነታቸውን ለመፈተሽ የዜማ በጥናቱ የደረሰባቸውን ወንጀሎችና ስልጣንን ያለ አግባብ መጠቀም ማስረጃዎችን ጉዳዩን ለማጣራትና ህጋዊ እርምጃ ለመውሰድ በህግ ስልጣን ለተሰጠው ለኢፌዴሪ ጠቅላይ አጋቢ ህግ፣ ለፌዴራል ስነ ምግባርና ጸረ ሙስና ኮሚሽን፣ ለፌዴራል ፖሊስ ኮሚሽን ተገቢውን የህግ ማጣራት በማድረግ ህጋዊ እርምጃዎችን እንዲወስዱ የሰበሰብናቸውን ማስረጃዎች በማያያዝ የወንጀል ይጣራልኝ አቤቱታ የምናስገባ ይሆናል። ይህ መግለጫ በፓርቲው ሊሰጥ የነበረው በራስ ሆቴል አዳራሽ ቅዳሜ ነሐሴ 23 ቀን 2012 ሲሆን በቂርቆስ ክፍለ ከተማ ፖሊስ ክልከላ ሳይሳካ መቅረቱን መዘገባችን ይታወሳል። በተጨማሪም በትናንትናው ዕለትም ከሰላም ሚኒስቴር እውቅና ቢሰጠው በፖሊስ ማስፈራራት ምክንያት ራስ ሆቴል አዳራሹን ለመስጠት ፈቃደኛ እንዳልነበረ የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ገልጸዋል። ይህ መግለጫ ከተሰጠ በኋላ የቀድሞው የአዲስ አበባ ከተማ ምክትል ከንቲባ አቶ ታከለ ሁማ በፌስቡክ ገጻቸው ምላሻቸውን ሰጥተዋል። በሐሰተኛ መረጃ ሀገር ማፍረስ ይቻል ይሆናል እንጂ ሀገር አይገነባም የፖለቲካ ትርፍም የለውም። የሚል ርዕስ በሰጡት ምላሻቸው የቀድሞ ምክትል ከንቲባ ለዚህ ምላሽ ለመስጠት ዛሬ ተገቢ ቦታ ላይ እንደማይገኙ ገልጸዋል። የመሬት ወረራውን በተመለከተም ወረራውን በአስተባብሉም ድርጊቱን ለማስቆም ጠንካራ እርምጃዎች ሲወሰዱ እንደቆዩ ገልጸዋል። ለሀያ ሺህ አርሶ አደሮች የሰጡትን የጋራ መኖሪያ ቤቶችን በተመለከተም የሚያኮራ ተግባር እንደተፈጸመ ተከራክረዋል። በሳቸው አገላለጽ ስህተትም ከሆነ ለ67 ሺዎቹም አለመስጠታችን ነው ብለዋል። በህገ ወጥ መንገድ የተሰጠ ምንም አይነት ቤት የለም ሲሉም ሞግተዋል። ኢዜማ በዚህ መግለጫው ላይ ለጥናቱ ግብአት የከንቲባውን ጽህፈት ቤት ጠይቆ ምላሽ እንዳላገኘ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ